የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የዛሬ ተረኛ ፕሮግራም የራዲዮ መጽሔት ነው። አሁን የምንገኝበት ሁኔታ ትክክለኛው መስመር ካልያዘ ዋናችንም የማንጠቀምበት አሉታዊ እንደምታዎችን ያስከትላሉ ብዬ እሰጋለሁ። ይሄ ስጋቴ እውነት ባይሆን እመርጣለሁ። ችግሩ መሰረቱ ላይ ያለ ነው። ከአሁን በፊት አይታ የማታውቀው አስተዳደር ነው ኢትዮጵያ ውስጥ የተዘርጋው፣ ህዝብ የተቀበለው አይደለም። በየቦታው እንግዲህ አሁን ግድያ ጀመሩ፣ ያሰጋናል። የአገር ጉዳይ በሚለው ቋሚ ዝግጅታችን ለዛሬ የሚያወያዩን የመጀመሪያው ፕሮፌሰር ካሳሁን ብርሃኑ። ቀጥሎ የሰማችኋቸው ደግሞ ፕሮፌሰር ጌታቸው ኃይሌ ናቸው። ብርሃነ ህሊና፣ የትንቢት ቀጠሮ፣ ታሪክና ምሳሌ፣ ሮሚዮና ጁልየት፣ የንጉሴ የአክሊሉ መስኮት በሰዓቱ ሲከፈት ምንነታቸውና ማንነታቸውን የምናይበትም ሰፋ ያለውን ዝርዝር እንመለከታለን። የአደረም ጉዳይ ቢሆን ወቅታዊነቱን አይተውምና ለዛሬ ያቆየነው የኢኤስኤፍኤን ጉዳይ፣ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ጉዳይ። አዎ የምሽቱ መሳ ናዶ አንድ አካል ነው ማለታችን ነው። ሁሉን በሙዚቃ አጅበን ከዜናው በኋላ እንመለሳለን መሆኑን አድማጮች እንደምን ሰነበታችሁ? ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር ሆነን አዘጋጅና አቅራቢዎቹን የአዲሱ አበበና እኔም አሉላ ከበደ ይመቻችሁ እንላለን። ዛሬ ጥቅምት 26 ቀን 2010 ዓ ም ነው። እሁድ መሆኑን ግን ልብ ይሏል። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኤርትራ ዋና ከተማ አስመራ ባለፈው ሳምንት ያልተለመደ የመንግሥት ተቃውሞ ሰልፍ የተካሄደው ላለፉት ሁለት ዓመታት በትምህርት ሚኒስቴርና በእስላማዊው የዲያ ትምህርት ቤት መካከል የቆየ አለመግባባት ውጤት መሆኑን የአካባቢውን ሁኔታ በቅርበት የሚከታተሉ ባለሙያዎች አስታወቁ። የዲያ ትምህርት ቤት አመራሮች መንግሥት የሃይማኖት ትምህርትን ከሥርዓተ ትምህርት ውስጥ እንዲሰርዙ ያወጣውን ትዕዛዝ ይቃወማሉ። በዚህም ምክንያት መንግሥት የትምህርት ቤቱን አንጋፋ የቦርድ አባል ሐጂ ሙሳ ሙሐመድ ኑርን ያስራል። ደጋፊዎቻቸው እርምጃውን ተቃውመው ሰልፍ መውጣታቸው ተዘግቧል። በዚህ ላይ የቀረበ ሰፊ ጥናት አለ። በሰሞኑ ዝግጅቶቻችን እናቀርበዋለን። የሳውዲ አረቢያ ጦር ሰራዊት በንጉሥ ሀሊድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረ ከየመን የተተኮሰ ሚሳኤል አየር ላይ እንዳለ መቅለቡን የመንግሥቱ መገናኛ ብዙሐን ዘግቧል። በየመን ያሉ በኢራን የሚታገዙ የሁት ሽምቅ ተዋጊዎች ለጥቃቱ ኃላፊነቱን ወስደዋል። ሚሳይሉ ያደረሰው ምንም አይነት ጉዳት እንደሌለ ግን ባለሥልጣናቱ አስታውቀዋል። የሚሳይል ጥቃቱን አስመልክቶ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሳኡዲው ንጉሥ ሳልማን ቢን አብዱል አዚዝ አልሱድ ጋር መነጋገራቸውን የዋይት ሀውስ ቤተ መንግሥት ገልጿል። ትራምፕ በሪያድ ላይ ለተተኮሰው ሚሳይል የሚከሱት ኢራንን እንደሆነ ዛሬ ወደ ጃፓን ሲመሩ ለጋዜጠኞች ተናግረዋል። ሚሳይሉን አየር ላይ የቀለበው ደግሞ የእኛ መከላከያ ዘዴ ነው ሲሉ ፕሬዚደንቱ አክለዋል። ሳዑዲ አረቢያ አንድ ታዋቂ ቢሊዮኔርን ጨምሮ ዐሥራ አንድ ንጉሣውያን ቤተሰብ ይዛ በቁጥጥር ስር አውላለች። ከታሰሩት መካከል በርካታ የወቅቱና የቀድሞ ሚኒስትሮችም ይገኙበታል። ሳውዲ ይህን እርምጃ የወሰደችው ወጣቱ አልጋውራሽ ሞሐመድ ሳልማን ሥልጣናቸውን ለማደላደል እየወሰዱ ካለው ጠንካራ እርምጃ ጋር በተያያዘ መሆኑ ተዘግቧል። የሳውዲ ንጉሥ ሳልማን የብሔራዊ ዘቡን ዋና ሹም ልዑል ሚቴብ ቢን አብዱላህንም በሌላ ተክተዋል። ልዑል ሚቴብ በአንድ ወቅት ዙፋኑን ለመውረስ ቅርብ ተደርገው ይታዩ እንደ ነበር ይታወቃል። ሌሎች ንጉሥ ሳልማንን ይተካሉ ተብለው ይገመቱ የነበሩት የባሕር ኃይሉ አዛዥና የኢኮኖሚ ሚኒስትሩ ናቸው። ንብረትነቱ የሳውዲ አረቢያ የሆነው አልራቢያ ጋዜጣ በትላንት ዘገባው በደርዘኖች የሚቆጠሩ ልዑላንና የቀድሞ ሚኒስትሮች አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ በቁጥጥር ስር ውለዋል ብሏል። የጸረ ሙስና ዘመቻው የሚመራው በአሁኑ ወቅት በሀገሪቱ ጠንካራው ሰው ናቸው በሚባሉት በልዑል አልጋውራሹ በሞሐመድ ሳልማን ነው። ከዚሁ ጋር በተያያዘ ዘ ኒውዮርክ ታይምስ ጋዜጣ ከታሰሩት መካከል ታዋቂው ቢሌነሩ ሞሐመድ አላሙዲ ይገኙበታል ሲል ዘግቧል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዛሬ በጃፓን ጉብኝታቸው ወቅት ዮካታ የአየር ጦር ሰፈር ለሚገኙ የአሜሪካ ወታደሮች ሲናገሩ የትኛውም አምባገነን መሪ ወይም መንግሥት የዩናይትድ ስቴትስን ቁርጠኝነት ዝቅ አድርጎ ማየት አይችልም ብለዋል። ፕሬዚደንቱ ይህን አስተያየት የሰጡት በሰሜን ኮሪያ ላይ እያተኮረ ለሁለት ሳምንታት የሚዘልቅ የእስያ ሀገሮች ጉብኝት በጀመሩበት ወቅት ነው። ዛሬ በሞስኩ በመቶች የሚቆጠሩ ጸረ ቭላዲሚር ፑቲን ሰልፈኞች ተይዘው ታስረዋል። ዕለቱ ከሩሲያ ብሔራዊ አንድነት ቀን በዓል ጋር ተገጣጥሟል። የከተማዋ ፖሊስ የታሰሩትን የተቃዋሚ ሰልፈኞች ቁጥር 260 ሲል የተቃዋሚ ሰልፈኞችን ለመቆጣጠር የሚወሰደውን እርምጃ የሚከታተለው የመረጃ ሐሳብ አሳቢ ቡድን ደግሞ ቁጥሩን ወደ 360 ከፍ ያደርገዋል ታስ የዜና አገልግሎት በዘገበው መሠረት አብዛኞቹ የፕሬዝደንት ፑቲን ተቃዋሚ ሰልፈኞች ስለተያያዙና የብረት ቦክስ ያጠለቁ ናቸው። ሰልፈኞቹ ከብሔርተኛ ፖለቲከኛና የክሬምሊን ተቺ ከቫቲስላቭ ማልሴቭና በሩሲያ በጽንፈኝነት ከተፈረጀው ድርጅታቸው ጋር ግንኙነት እንዳላቸው ይታመናል። ዜናው አበቃ። ይህ የራዲዮ መጽሔት ዝግጅት ነው። ሁሌም ዜናውን ተከትለን ነውና የምንመጣው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ እኛነት አገር ከድንጋይ ስር አፈር አፈሩ ስር ውሃ ደም ሆኖ ተቀድቶ በአለት ላይ ሲፈስ አፈሩ ጠቅሶ የወረዛው መሬት አጥንት ተሰክቶ ስር እየሰደደ ቅርንጫት ሲያወጣ ፍሬ ሳይለቀብ መገንጠል አመጣ። ስሩም ያላሰረ ግንዱም ያልወደቀ መሬቱን ያራሰው ደሙም ያልደረቀ እኛነት እንዲያ ነው። የቀላ ሰር ልቶ ሀረግ ሰውነቱ አጥንት ተንተርሶ እያቀጠቀጠ ያስራል መልሶ። እኛነት በሚል ርዕስ ወጣቷ ገጣሚ ትዕግስት አለሙ ባነበበችልን የሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። ትዕግስት እናመሰግናለን። ሊሱ የእንግሊዝኛው ኢ ኤስ ኤፍ ኤን ኤ እየተለመደ የመጣ ይመስለኛል። እና ስሙን በጠራን ቁጥር በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ማለቱ ይቅር እንኳን ባንል አልፎ አልፎ ኢ ኤስ ኤፍ ኤን ኤን ብንል እንግባባ አይሆን ወይ? ሲሆን ለማለት ነው። ያስማማናል ባይነኛ ሉላ ወደ አንተው ዝግጅት እየተንደረደርን መሆኑን ስተረድ ለካ ይሄ ዳር ዳርታ ልክ ነው። እየገባ መስሎኝ ነው አዲሱ። ለማንኛውም ለዛሬ ያልከውን ትቀጥል በል ንጉሱ። በሙዚቃ አሸጋግረኛ። የኢኤስኤፍኔ የኦክቶበር ማለት የጥቅም ስብሰባ በምን ሁኔታ እንደተካሄደና ይልቁንም ዋና ዋና የሚባሉት የፕሬዚዳንቱና የሕዝብ ግንኙነቱ ቦታዎች እንዴትና በነማን እንደተተኩ ባለፈው ጠቅለል አድርጌ የዓይን ምስክርነቴን ሰጥቻለሁ። አንድ ጠቃሚ ያልኩት ነጥብ አየር ላይ ሳይውል ነበር ሰዓታችን የገደበን። ያም በጥያቄ መልክ ይህ ፌዴሬሽን ለተጫዋቾች ጤንነት ምን ያህል ይጠነቀቃል? በእንዲህ አይነቱ ስብሰባ ስለ ኳስ ከማውራት ይልቅ ስለ ሌላ ነገር ስለ ትርፍና ኪሳራ፣ ስለ ድንኳን ኪራይ፣ ስለ መግቢያ ዋጋ፣ ስለ መኪና ማቆሚያ ወዘተርፈ ተነግሮ የኳስ ጉዳይ፣ የተጫዋቾች ጤንነት ብዙም አይወራም ያሉኝ ጥቂት አይደሉም። ለምን ያልኩበት ነጥብ ነበር። ባለፈው ያልተሰማው ቅሬታ ያላቸውን አነጋግሬያለሁ። ገንቢ በሚሆንና ጥንቃቄ ለማድረግ በሚረዳ መልኩ ለማቅረብ ዛሬም ለሌላ ቀን ቀጥሬዋለሁ። ይሁንና ዛሬ ከማቀርባቸው እንግዶቼ አንዱ በተለይም ይህን የተጫዋቾችን አያያዝ የጤንነት ሁኔታ ይልቁንም የኢንሹራንስ ነገር እሱን በሚመለከተው ደረጃ ያነሳልናል። በስብሰባው ላይ ከሰማሁት ለምሳሌ ከካንሳስ የተወከለ የቦርድ አባል ወጣት ነው። በሚያሳዝን ሁኔታ ነው በደሉን እዚያው ፊት ለፊታቸው ስም እየጠራ ስብሰባው ላይ የገለጠው እከሌ ጋ ደውዬ መልስ አልሰጠኝም እያለ እርሱ እንደሚለው ሜዳ ላይ በደረሰበት ጉዳት ከጥቅም ውጭ ሆኖ ያለ ጊዜው ጨዋታ ቆሞ የብዙ ሺህ ዶላር የሐኪም ቤት ባለዕዳ ሆኖ ቁጭ ብሏል። ለመሆኑ ይህ ፌዴሬሽን ምን አይነት ኢንሹራንስ ነው ያለው ያሰኛል። ጉዳዩ የሚመለከታቸውን ሌሎቹንም ወደፊት እናነጋግራለን። አሁን ወደ ዛሬው ቅንብሬ ለለፍ ለፕሬዚዳንትነት አብይ ኑሩልኝ ይሁን ወይስ ደሳለኝ በቅጽል ስሙ ሻፍት በጥቅምቱ ስብሰባ ትልቁ አወዛጋቢና ከባድ ክርክር የተካሄደበት ይሄ ነበር። የተቆጡና ቅር ያላቸው ቢኖሩም አንዳንዶች እንዳሉት ተሰናባቹ ፕሬዚዳንት ቅስቀሳ አደረገለትም አላደረገለትም አብይ በአብላጫ ድምፅ ተመርጧል። እዚያው እንዳለሁ አነጋግሬው ነበር። እውን አንተ አብይ እንደሰማሁት የጌታቸው የግል ቲፎዞ ነህ? ፕሬዚደንት ጌታቸው ያደረጋቸው በጣም ሊደገፉ፣ ሊጠናከሩ የሚገባቸው ጉዳዮች አሉ። በተረፈ ደግሞ ጠቅላላ የቦርድ አባላቱ ተገቢ ናቸው። እነዚህንም ጉዳዮች ልናስባቸው ይገባል የሚሉትን እነሱንም ለማራመድ ነው የመጣሁት። አዲስ ለውጥ ይዘህ መጥተሃል። በተለይ ጌታቸው ያልሰራውና አሁን አንተ እሰራለሁ የምትለው ቀጣዩ ጥያቄ ነበር። መሻሻል የሚገባቸው በርካታ ጉዳዮች አሉ። እዚህ ፌዴሬሽን ውስጥ የተጫዋቾች የክፍል አያያዝ ጭማሪ፣ ለተጫዋቾች የሚደረገው ድገፋ መቀጠል አለበት። በተጫዋቾች በኩል በሄልት ፕሮፌሽናልስ ጌም በሚኖርበት ጊዜ ጨዋታ በሚኖርበት ጊዜ እነሱን የሚከታተሉ ሰዎች፣ የጤና ረዳቶች እዛ መገኘት አለባቸው። በተጫዋቾች ዙሪያ እድገት ማሳየት አለብን። አሁን የተመረጡት ስራ አስኪያጅ ኮሚቴ አባላት በኳስ ልምድ የበሰሉ ናቸው። ከውጭም ሆኖ ደግሞ የሚያግዙን አሉ። ተጫዋቾች ይገባቸዋል። አቅማችን ይፈቅዳል የሚባለውን ነገር ሁሉ ለማድረግ ነው። ተቀዳሚ አድርግ የምመለከተው በጣም የተወደደልህ ነገር ተፎካካሪ የነበረውን ሻፍ ተካልኝን ቱርናመንት ኮኦርዲኔተር ማለት የውድድር አስተባባሪ እንዲሆን ጠቆምከው፣ በደንብ ትተዋወቃላችሁ። ብዙ ሰው ስለ ጥቆማ አመስግነዋል። ሻፍት በችሎታው ከኔ የላቀ ጥሩ አስተሳሰብ ያለው ከሕዝብ ጋር ከጓደኞቹ ጋር በደንብ ተግባብቶ መስራት የሚችል ተወዳጅ ግለሰብ ነው። ተቃቅፈን ነው የወጣ ነው ወደ ውጭ አንተ ያሸነፍ ከሆነ እንዲህ ነው የምናረገው ተብለን ተመካክረን ለብዙ አመት ስለምንተዋወቅ እንደውም ወደ ታች ወርደን አብረን ቡና ሻይ እየጠጣን አቶ ታየው ብደረስ ጋብዞን ሁለታችሁም ለምን አንድ ፕሬዚዳንት አትሆኑም ብለዋለን። ከዚህ ቀደም ሻፍት እዚህ ስራ አስኪያጅ ኮሚቴ ውስጥ ገብቶ እንዲሰራ በጣም ምኞቴ ነበረ። ዋናው ነገር ግን ሻፍት በሳል ኳስ ተጫዋች ነው። ብዙ ነገር ማገናዘብ የሚችል ነው። የኳስ ተጫዋቾችን ጥቅም ሊያስቀድም የሚችል ስለሆነ እሱን እዛ ውስጥ እንዲገባ በጣም ስሜት ነበረኝ። በጠየቅኩትም ሀሳብ ባቀረብኩትም መሰረት አልፎልኝ ገብቷል እና የፐብሊክ ኢሜጃችን ሻፍት ነው የሚሆነው። ለህዝብ ግንኙነት ፋሲል አበበና እያዩ ዘነበ ሲጠቆሙ የጌታቸው አመራር የማይስማማቸው ብዙዎቹ አሁንም አኪሩ ወደዚያ መሄዱ ነው ብለው ሲያጉረመርሙ ሰምቻለሁ። ሆኖም በዚህኛው ፋሲል አልቀናውም። እያዩ 17 ድምፅ አግኝቶ አሸነፈ። እንኳን ደስ ያለህ እያዩ ታንክ ዩ አዲሱ ታንክ ዩ ከፕሬዚዳንቱ ጋር ቤተሰብ ናችሁ የሚል ነገር አሁን ነው የምሰማው እና ፌዴሬሽኑ የቤተሰብ ቤት ሊሆን ነው ማለት ነው ምን መሰለህ መቼም ሁላችንም ይሄ እዚህ ፌዴሬሽን ውስጥ ያለነው በሙሉ ቤተሰቦች ለን ወንድማማቾች ለን ይህን ለየት የሚያደርገው ነገር ግን ያው እዚህ ውስጥ ያለው ቦርዱ ያውቃል ታናሽ ወንድሜ ቢሆንም በሀሳብ ብዙ ጊዜ ልዩነቶች አለን የተለያየ ከተማ ነው ያለ፣ ነው እሱ ከሲያትል ነው፣ እኔ ከዳላስ ነኝ። እንደውም ባለፈው ጊዜ ዳላስ ዳላስና ሲያትል በሚወዳደርበት ጊዜ እኔ ለዳላስ፣ እሱ ለሲያትል ሆኖ ፕሬዘንቴሽኑ ላይ ያቀረበ ነው እና ትልቅ ያው የምታውቀው ነገር ነው። ትልቅ ግብ ግብ ነበረ በሁለቱ ከተማ ውስጥ እና ይሄና አስመስክረናል። እና የቤተሰብ ነገር ሳይሆን ቦርዱ ያደረገበት ነገር ነው እና እምነት አለው እምነቱም እንደዚህ አይነት እምነት አሳድረው ይህን እንትን ስለሰጡኝ የምናሳፍራቸው አይደለንም። ፌዴሬሽኑን ደግሞ ወደ ተሻለ ደረጃ እንወስደዋለን ብለን እናምናለን። ለአብይ ድምፅ ሰጥተሃል አንተ። የሚገርም ነገር ልታጣ ላይ ነው ከወንድሜ ማለት ነው። አይደለም እንዴ የሚገርመው ነገር እሱም ለእኔ አልሰጠም፣ እኔም ለእሱ አልሰጠሁም። እንደዛ ነው የሆነው። እንደ ህዝብ ግንኙነት ምን ለየት ያለ ነገር ይዘ ለመምጣት እቅዳለሁ። ግልጽነት ነው፣ ቅንነት ነው እዚህ ፌዴሬሽን ውስጥ የሚያስፈልገው ነገር። እናንተንም አቅርበን ማለት ሚዲያውን በግልጽነት ለምትፈልጉት ነገር ያው ክፍት በማድረግ ሁሉን ነገር ከእናንተ ጋር ለመስራት ከህዝቡ ጋር ለመስራት የተሸፋፈነ ነገር እንዳይኖር ባላንስ ለማድረግ ነው። እና ሌላው ደስ የሚለው ነገር ደግሞ የዳላስ ኗሪ ነኝ። ይህን ስራ የምትረከበው እዚሁ እዚ ዳላስ ውስጥ ነው። 2018ም ቶርናመንቱ እዚህ ስለሚሆን ጥሩ ጅምር ይሆንልናል ብልዬ ነው የምገምተው። ኮሚኒቲያችንም ጥሩ ኮሚኒቲ ነው። በጥሩ ሁኔታ እንጀምረዋለን። ጥሩ ጅምር ይሆናል ብዬ አምናለሁ። እኔ ደግሞ ተሰናባችሁን ፕሬዚዳንት ጌታቸው ተስፋዬን እንዲሁ ላሰናብተው አልፈለግኩም ሳያመልጠኝ ብዬ ቅራልህ እንዲያተው ጌታቸው አልኩት። አረ ምንም ቅር አላለኝም፣ በጣም ደስ ብሎኛል። ዲሞክራሲ ግን ሁልጊዜ እዚህ ፌዴሬሽን ውስጥ አለ። እንዳየኸው ሁሉም ተስማምቶ ተለያይተናል። እኔ የምንፈልገው ይሄን ነበር። በጣም ደስተኛ ነኝ። አንድ ጥያቄ ግን ብዙዎቹ ተጫዋቾች ጋር የሰማሁት የተመረጠው ሰው ያቶ ጌታቸው እንትን ነው፣ አንተም ተናግረዋል፣ እንደ ሲክሬት እንትን ነው ብልል ሚስጢራዊ እንትን ነበር። እና ቅስቀሳ ካሄደ እሱ እንዲመረጥ? አይ እሱን አላረኩም። ይገርምሃል፣ እያንዳንዱም ቦርድ ሜምበር ብጠይቅ አንዱም ጋር ደውዬ ለሱ ቮት አርግ ያልኩት የለም። ግን አንድ ነገር አድሚት ማድረግ የቅዱስ ሚካኤል ቡድን እሱን እንዴት ነው ቢሉኝ፣ እኔ እሱ ነው ጥሩ ብዬ ተናግራለሁ። ሌላ ግን ቅስቀሳ አላደረግኩም። አንድ ሰው ደስ የሚለው ምንድን ነው፣ እሱ የዘራው በደንብ መርቶ በደንብ ይቀጥላል ማለቱ ለእኔ ትልቅ እንትን ነው። ምን የሚጸጽት ነገር አለ በስድስት ዓመት የፕሬዚዳንትነት ስራ ዋል የሚጸጽተኝ አንድ ነገር ነው። እኔ ሁልጊዜም እንዳልኩት ቅድም ሰዎችም ሲሉት የነበረው ስስቱ ፕሬዚደንት ገንዘብ አይሰጥም ምንም አያደርግም እየተባልኩ እንትን ላለው እኔ የምፈልገው የነበረው ይሄ ፌዴሬሽን በእኔ ጊዜ ቢያንስ ቢያንስ አንድ ሚሊዮን ብር አስቀምጠን ከእሱም ካልሆነ ደግሞ አሁን አምስት መቶ ሺህ ደርሰናል። እሱም ትንሽ ወጪ ሊደርስ ይመጣል፣ ግን ያ ነገር እዛ ላይ ብንሄድ ይሄ ፌዴሬሽን ፍርሃት አይኖረውም። በተለይ ፈለቀ ተካ ብታየው፣ ይሄ ፌዴሬሽን አንድ ሚሊዮን ብር ኩሽን ከሌለው ሁልጊዜም ወይ ለአንድ በሀብታም ወይ ሌሎቹም እንጋለጣለን። ከዚህ በፊት የተጋለጥ ነው። በዚህ ነው የራሳችን አቅም ስላልነበረን ነው። እዛ ላይ አልደረስኩ። አላማዬ ሌላ ነበር። ሌላ የሚጸጽጥ ነገር ያለ ያልከ ምንድን ነው? በአይሳዋ መቋቋም የተጀመረው መከፋፈል አሁንም እንዳየው እንደቀጠለ ነው። ከዚህ በፊት ሁልጊዜ ባን ነገር ላይ ተስማምተን እንሄድ ነበር። እሱን ስቲል አሁንም አላገኘ ነውም። ውስጣችን ውስጥ ትንሽ ክፍፍል አለ። እና አብይ ደግሞ ከኔ የተሻለ ብት ጥሩ ነገር ሰርቶ ሁሉንም አንድ እንደሚያደርግ ተስፋለኝ። በጣም አመሰግናለሁ። መልካም እድል። እኔ ግን አን ነገር መጨመር ንፈልገው አዲሱ በጣም ነው አመሰግነው ቮይስ ኦፍ አሜሪካን የመሰለ ድርጅት መቶኛን ከቨር በማድረጉ በጣም ጥሩ ነው። ህዝቡን ማዳመጥ አለበት፣ ማዋቅ አለበት። ይሄ ዲሞክራቲክ ኦርጋኒዜሽን ነው። ዲሞክራሲ ፕሪቬልስ ተርም ሊሚቴን ጨርሼ ወጥቼ ያለሁኝ ሌላ ሰው ተተክቷልና ፌዴሬሽኑ ይቀጥላል። ያኔ ዳላስ አላገኘሁትም ነበር። የውድድሮች አስተባባሪውን ሻፍትን ማለት ተካልኝ እና ሰሞኑን ደወልኩለትና እንኳን ደስ ያለህ ብዬ ሳበቃ ሻፍት ልበልህ ወይስ ተካልኝ ብለው ሰውም፣ የሚያቀኝ ሕዝቡ የሚያቀኝ ኢትዮጵያ ኳስ ጫዋች ሰው ያቀኝ በሻፍ ስለሆነ ሻፍ ብትለኝ ይቀላል። እሺ፣ መልካም። በተለይ በአንተ በኩል ብዙ ጊዜ ያለው ነገር የተጫዋቾች ደህንነት፣ የተጫዋቾች ጤንነት ጉዳይ ነው እና እንደ ኢንሹራንስ ለመሆኑ አለ ተጫዋቾቹ ምን ያህል ጥንቃቄ ይደረግላቸዋል? የመሳሰለውን ችግሩንም በተመለከተ መልስ እየሰጠኸኝ። የኢንሹራንስ ጉዳይ እውነት ለመናገር ከፍተኛ ችግርና አቅም የሚጠይቅ ጉዳይ ነው። ፌዴሬሽኑ ተጨማሪ ወይም በዚህ ሀገር ሊያቢሊቲ ወይም ሳፕሊመንተሪ ይላሉ። ያ ኢንሹራንስ ነው፣ ፌዴሬሽኑ ማለት ነው። ተጨማሪ ጭማሪ ጭማሪ ነው። ያ ደግሞ የሚያገለግለው እያንዳንዱ ተጫዋች የራሱ ኢንሹራንስ ይኖረውና ኢንሹራንሱ የማይሸፍንለትን ይሄኛው ፌዴሬሽኑ የሚገዛው ኢንሹራንስ ይሸፍንለታል። ይሄንንም ያገኘ ነው በዚህ ሀገር አነጋገር ብሮከር ወይም ጉዳይ አስፈጣሚ በእነሱ ነው ያገኘ ነው። ይሄንን ግን ይሄንን ሻፍ ተጫዋቾቹ በውል ያውቃሉ ወይ? እንግዲህ ለተጫዋቾቹ እያንዳንዱ ክለብ ተወካይ እንዲያስረዳህ ተነግሮታል። እኔም አሁን ተመራጮን ኩኝ በፊት የቦርድ አባል በነበር ኩሳ ይህን አውቃለሁ ለተጫዋቾችም ነግሬ ያለው እኔ በአጋጣሚ በአንድ ወቅት በረኛችን እንደዚህ አይነት አደጋ አደርሶበት ከንፈሩን ተቀዶ ሜሪላንድ ሆስፒታል አሳክመነዋል እና የራሱ ኢንሹራንስ ነው የሸፈነለት። ግን ቀሪ የፌዴሬሽኑ ኢንሹራንስ ነው ገበሬ ያደረገለን። ሌላውስ ጉዳይ ተጫዋቾች ክብካቤ በሆቴል አያዝ፣ በክፍል አያዝ፣ የመሳሰለ ምን ያህል ዝግጅት ታደርጋለህን? አዲስ አዲስ ነገር ይዘህ የምትመጣው አለ። በተቻለ መጠን ከቀድሞ ተሞክሮ ወደፊት ምን ማድረግ አለብን የፌዴሬሽኑ ሳቅም ምንድን ነው ከሚል አንዳንድ ነገሮችን ይዤ ተነስቻለሁ። መልካም ሻፍት እንደ ገና ወደ ቢሮ ከመምጣትህ በአዲሱ ቦታ ላይ ወንበርህ እንኳን ሞቅ ሳይል በብዙ ነገር ላው አዋክብህ ወይም ትልልህ አልፈልግም። ብዙ ጊዜ እንገናኛለን፣ በተለይ ከአንተ ጋራ እና ከህዝብ ግንኙነቱ ጋራ በአንተ በኩል እንደው አዲስ ነገር አለ ሳልጠቅሰው አላልፍ የምትለው ከሌለ፣ በእኔ በኩል ጨርሻለሁ። ሻፍት፣ መልካም የስራ ዘመን። አሜን አለኝ። አንድ ነገር እንግዲህ ለማለት የምፈልገው በተለይ ለዚህ ፌዴሬሽን መመስረት ምክንያት የሆኑ ተጫዋቾች ናቸው። አዎ ዛሬ እነዚህ ተጫዋቾች የሉም፣ እየራቁ ነው እና እኔ ጥሪ ነው የማቀርብላቸው። ዛሬ የት እንዳሉ ምን ደረጃ እንደደረሱ፣ በተለይ ኢትዮጵያን እዚህ የተወለዱ ልጆች በዝና በወሬ ነው የሚያውቋቸው። ስንት ነው ስማቸውን ብጠራ ማት ነው የምጠራው እና ራሳቸውን መጥተው አትሊስት ከዳላስ ጀምሮ አንዳንድ ነገር እኛ አቅማችን የፈቀደውን ማድረግ በምንችልበት ሁኔታ እንደው ቤተሰቦቻቸውን ልጆቻቸውን ይዘው መጥተው ከህዝቡ ጋር ቢገናኙ ምን እንዳደረጉ ራሳቸውን ቢያስተዋውቁ ለነባር ተጫዋቾች ጠቅላላ ጥሪ ያቀርባሉ፣ መጥተው ራሳቸውን እንትን እንዲሉ ጥሩ ጥሪ ነው። ሻፍ ይቅናህ። እንግዲህ እሱ ደግሞ እውነትና ተግባራዊ ከሆነ እኛም እንዲሁ ለአድማጭ እናቀርባለን። አመሰግናለሁ። ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጫወታ ያበሻል ልጅ የማይበት ቦታ ታሪክና ምሳሌ፣ ብርሃነ ህሊና፣ ሮሚዮና ጁልየት፣ ታላላቅ ሰዎች፣ ታላቁ እስክንድር፣ ሃኔባ፣ ጃፓን እንደምን ሰለጠነች፣ ኢትዮጵያና ምዕራባዊ ስልጣኔ ወዘተረፈ። ለመሆኑ ይላል ንጉሴ የእነዚህ መጽሐፍ ደራሲ ማን ናቸው? ለዝርዝሩ መስኮቱ ተከፈተ። የዛሬ አነሳሴ በቀዳማዊ ኃይለ ሥላሴ ዘመነ መንግስት፣ ተማሪዎች የነበሩትን ሁሉ ትዝታቸውን ለመቀስቀስ ነው። ምናልባት ከፍ ሲል ቀደም ሲል የጠቀስኳቸውን መጽሐፍት አንበዋቸዋል ወይም ደግሞ አይተዋቸዋል፣ ተመልክተዋቸዋል። ለሁሉም መርዝም መድኃኒት ነው ሲሆን በጠብታ እንዲሁም ለተንኮል አለው ቦታ ቦታ በቀድሞ ተማሪዎች ህሊና ሲጠቀስ የሚኖር ግጥም ነው። ይሄ ለምሳሌ አንዱ፣ ምን ቢሰለጥኑ ቢራቀቁ፣ በጣም ሁልጊዜ ደጋግሞ ብልጠት አያዋጣም። በእጅ የተበተቡት ተንኮል ዞሮ ዞሮ ማጋለጡ አይቀርም እጅና እግር አስሮ። ለመሆኑ እኚህ ሰው ማን ናቸው? እኚህ ደራሲ፣ እኚህ ተርጓሚ፣ እኚህ ጸሐፊ፣ እኚህ ባለ ቅኔ ባለግጥም ጥቅምት 23 ቀን 1909 ዓ ም ከአዲስ አበባ በሰሜን ሸዋ መስመር ጫጫ 120 ኪሎ ሜትር ከጫጫ የሰገሌ ጦርነት ተካሄደ ከሚባልበት ቦታ ማለትም የወሎ ንጉሥ ሚካኤል ና የሸዋው ሀብተ ጊዮርጊስ የተጋጠሙበት ማለት ነው። የወንድማማቾች ቁርቋዝ ሆኖ ነው የሚሉት። እንደ ጦርነትም አይቆጠርም እና ከዛ አስራ አምስት ኪሎ ሜትር ርቀት ላይ በሚገኝ ገርም ገብርኤል በተባለ አካባቢ የተወለዱት ከበደ ሚካኤል ናቸው። ልክ የዛሬ መቶ አንድ ዓመት ጥቅምት ሀያ ሶስት አስራ ዘጠኝ ዜሮ ዘጠኝ የመጽሐፍቱም ደራሲ፣ ገጣሚው ሁሉም ከበደ ሚካኤል ናቸው። ዛሬ ባጭሩ ልናነሳቸው ፈልጌ ነው ከበደ ሚካኤልን በግጥምም ሆነ በሌላ ታሪካቸው ከሚያስታውሷቸው ደቀ መዛሙርቶቻቸው መካከል የቀድሞ የሥራ ባልደረባዬ ወንድሙ ነጋሽ አንዱ ነው። ወንድሙ በግጥሙ እንዲህ ይላቸው አልከበደን እስቲና ወድ ሰው በቃላት ዝማሬ የቅኔውን አባት የግጥሙን ገበሬ የጥበብ ምርኮኞች ሸገድልህ ዘካሪ ሺህ ሚሊዮን ናቸው ስላንተ መስካሪ የሐቅ ራብተኛ የውበት ሱሰኛ አገር ያስበሃል ተሆነው መጽናኛ እጹብነህ ከበደ የቃላት አዝመራ ወደር የለህ አንተ የቅኔው ወተራ በዘመነ ዳፍንት ጽልመት እንገፈህ እንደ ፀሐይ ጮራ ሕዋን ሰንጥቀህ በድቅድቅ ጨለማ የአንተ ግጥም ደምቆ በጠራው ሰማይ ላይ ቅኔህ አሸብርቆ ብሩህ እንደ ኮከብ ውብ እንደ ጨረቃ ታላቁ ምግባርህ ተወርቶ አያበቃ አንተ ብትለየን መቃብር ወርደህ ሲያበራ ይኖራል የጥበብ ሥራ። እንደ ማር ወለላ ጣፋጭ ቃል ቀማሪ ከበደ ሚካኤል የውበት ፈጣሪ በጨለማው ምሽግ ዘራፍ ብለህ ገብተህ ብዕር ሰይፍ መዘህ አካይስትን ቀልተህ በእብሪተኞች ዋሻ በከንቶች አምባ እኩይ ሲር በደበድ መሰሪው ሲባባ መሐንዲስ፣ ቀያሹ ለብልህ ጎዳና አሳደህ የወገርክ ያንን ድንቁርና እርቃኑን ያስቀረህ ጅላጅልነትን እንደ ሰማ ቅልጠ ኩራት ከንቱነትን በእያንዳንዱ ማጀት በርተህ እንደ ሻማ አይነ ስውር እንዲያይ ደንቆሮ እንዲሰማ በበገና ድርድር በክራር መሰንቆ ከቅኔህ በረከት ድንቅ ጣዕም ፈልቆ በውብ ዜማ ቅኝት በነፍስ ሰረገላ መንፈሳችን ትንጠቅ አንተን ተከትላ። አመሰግናለሁ አቶ ወንድሙ ነጋሽ። በእሁድ የሬዲዮ መጽሔት ፕሮግራማችን ትመለሳለህ። ገንዘብ መፈጠሩ ለሰው አገልጋይ ሆኖ ሊሰራበት አልነበረም ወይ? አሁን ግን መስገብገብ በጣም ስለበዛ ሰው ባሪያ እየሆነ ለገንዘብ ተገዛ ይሉናል ከበደ ሚኬል። አገር ጉዳይ ተመልሶ መጥቷል። ታዲያ የአገር ጉዳይ የማያሳስበው ያለ ይመስል መሆኑን የአገር ጉዳይ ያሳስቦታል እንላለን እንግዶቻችንን ሁሌም። ታዲያ መጠርጠሩስ ነው የምናገኘው መልስ። ከዚህም የተነሳ የፕሮግራሙ መለያ አድርገ ነው። ዛሬም የአገር ጉዳይ ያሳስቦታል ያልናቸውን ሁለት እንግዶች እናቀርባለን። የወቅቱን የኢትዮጵያ ሁኔታ ይልቁንም የፖለቲካውን ትኩሳት የነገሮቹን አካሄድና ቶሎ ቶሎም የመለዋወጥ ባሕሪ ከግምት አስገብተን ነው በመነሻ ጥያቄነት የአገር ጉዳይ እያሳስቦታል ማለታችን። ለዛሬ ከኢትዮጵያ አዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል ፕሮፌሰር ካሳሁን ብርሃኑ ከዚህ ከዩናይትድ ስቴትስ ከኒውዮርክ አንጋፋ የቋንቋና የጥንታዊ ጽሑፎች ሊቅና ደራሲ ፕሮፌሰር ጌታቸው ኃይሌ እንግዶቻችን ናቸው። ሁለታችሁን በቅድሚያ አመሰግናለሁ። ተመሳሳይ ጉዳይ ነው ርዕሱ። በየ አስራ አምስት ቀኑ በምናቀርበው ላይ የሀገር ጉዳይን እንደ ቋሚ ፕሮግራም ይዘነዋልና አሁንም ከዛ ነው የምጀምረው። ኢትዮጵያ ዛሬ ያለችበት ሁኔታ መቼም ታውቃላችሁ የወቅቱን ተለዋዋጭ የፖለቲካ አካሄድም ታያላችሁና እነዚህን ግምት ውስጥ በማስገባት የአገር ጉዳይ በአጠቃላይ ያሳስባችኋል ወይ ነው ከሩቅ ልጀምር ፕሮፌሰር ካሳሆን ከእርሶ ልጀምር የአገር ጉዳይ ዛሬ ያሳስቦታል አመሰግናለሁ በጣም ያሳስበኛል ለዚህም በቂ ምክንያቶች ያሉኝ ይመስለኛል እኔ ብቻ ሳልሆን ብዙ የህብረተሰብ ክፍሎች የሀገሪቱ ዜጎች አሳሳቢ ሆኖ የሆነ መሄዱን የሚያዩ ይመስለኛል። ለዚህ ምክንያቱ እንግዲህ በተለይ አሁን የምንገኝበት ሁኔታ በጊዜ ትክክለኛው መስመር ካልያዘ ካልተረጋጋ ማናችንም የማንጠቀምበት ሉታዊ እንደምታዎችን ያስከትላሉ ብዬ እሰጋለሁ። ይሄ ስጋቴ እውነት ባይሆን እመርጣለሁ። ስጋቴ ብቻ ሆኖ ቢቀር ደስ ይለኛል። ያልተረጋጋ ሁኔታ አለ ብለው ያምናሉ? አዎ እንግዲህ እንደሚታወቀው ከአስራ ዘጠኝ መቶ ሰማንያ ሶስት መንግስት ለውጥ ወዲህ አንዳንድ መልካም ሊባሉ የሚችሉ ጅምሮችና የተግባር እንቅስቃሴዎች ሲሞከሩ እና ተግባር ላይ ሲውሉ ቢታይም እነዚህ በዚህ ረገድ የተደረጉ ጥረቶች ብሩህ ተስፋን በማሳደር አጥጋቢ ሁኔታ ላይ ናቸው ብዬ ልናገር ይቸግራለሁ። አንዳንድ ዘርፈ ብዙ ተጨባጭ ውጤቶች መገኘታቸው ባይካልም መንግስትን ጨምሮ በብዙዎች እንደሚታመነው ከቅርብ ጊዜ ወዲህ እነዚህ ጥሩ ነገሮች እየጠናከሩ ከመሄድ ይልቅ ወደ ኋላ እየተንሸራተቱ መቀልበስ መጀመራቸው አያለሁ። በእኔ በኩል በዚህ ረገድ ከቁጥጥር ውጭ እየሆኑ የመጡ አሉታዊ ማሚያዎች ለምሳሌ ሕግ የበላይነት መሸርሸር፣ መጠነ ሰፊ ሙስና፣ የሰብአዊ መብቶች ጥሰቶች መንሰራፋት፣ የማህበራዊ ፍትህና የዜግነት የጋራ ተጠቃሚነት ጉድለቶችን መጥቀስ ይቻላል። እነዚህ ነገሮች እንግዲህ ከጊዜ ወደ ጊዜ እያደጉ ከቁጥጥሮች የመሆን አዝማሚያ እያሳዩ የጋራ አብሮነትን የአንድ ሀገር እኩል ዜግነትና ባለድርሻነትን እድሎች በማጣበብ በህብረተሰቡ ህልውና በሀገሪቱ ሁሉና ላይ አደገኛ ተጽዕኖ በማሳደር ላይ ናቸው ብዬ እሰጋለሁ። ከቅርብ ጊዜ ወዲህ በአንዳንድ የሀገሪቱ ክፍሎች ለተከ ለታዩት መነሳሳቶች፣ ምስቅልቅሎች መነሻ የሆኑ ይመስለኛል። ስለዚህ እነዚህ በተግባር የታዩት ጉድለቶች በጊዜ ካልታረሙ ክፍተቶች በአግባቡ መስመር ይዘው በአዎንታዊ ድርጊቶች እየታገዙ ካልተስተካከሉ በዜጎችም ሆነ በሀገሪቱ ህሉና የወደፊት እጣፋንታ ላይ የሚያሳድሩት ተጽዕኖ ከፍተኛና አውዳሚ ይሆናል ብዬ እፈራለሁ። ከዚህ ደግሞ ማንም ያተርፋል ብዬ አልገምትም። እንደው ፕሮፌሰር ጌታቸው ወደ እርስዎ ልምጣ። የእርስዎ የወቅቱ ግምት ምንድን ነው? በኢትዮጵያ ላይ ያለው ወዴት ያመራል? ይሄስ አሁን የሚታየው ችግር ያው የአገር ጉዳይ አሳስቦታል መቼም ተብሎ ለኢትዮጵያዊ መጠየቅ ያው አስቸጋሪ ነው። በምንም መልኩ ሊያሳስብ ይችላል። ግን የሚያሳስበው አሁን የተዘረዘረው ጉዳይ ነው ካሉ እርስዎም የበኩልዎን እንዲጨምሩ ብዬ ነው። አሁን እርግጥ ነው እንግዲህ እኛ ከእኔ ከኢትዮጵያ በአካል ከራቁ ብዙ ዘመናት አልፈዋል። ነገር ግን ሕሊናዬ ያለው እዚያ ነው፣ ጆሮዬም ያለው እዚያ ነው እና ከዚያ የሚመጣው ዜና እንዲያው ግማሹ እንኳን የሚታመን ቢሆን የሚያሰጋ ነው። እውነትም አይመስልም። እና አሁን እነዚህ የተዘረዘሩት ስህተቶች በተለየ እንደ ሙስና እንደዚህ እንደዚህ ያሉት የአቋሙ የመሰረቱ ውጤቶች ናቸው እና ችግሩ መሰረቱ ላይ ያለ ነው። ይኸውም ምንድን ነው? ኢትዮጵያ ከአሁን በፊት አይታ የማታውቀው ወይንም ደግሞ እንዲያው በሰለጠኑት ዓለም ውስጥ አገሮች ውስጥ ታይቶ የማይታወቅ አስተዳደር ነው ኢትዮጵያ ውስጥ የተዘረጋው እና ያንን አስተዳደር ሕዝቡ የተቀበለውም ሊኖር ይችላል። በግድ በውድም ደግሞ የተቀበሉ ሊኖሩ ይችላሉ። ግን አብዛኛው ህዝብ እንደማየውና አሁን አመጹ እንደሚያሳየው የኢትዮጵያ ህዝብ የተቀበለው አይደለም። የኢትዮጵያ ህዝብ እናንተ አንድ ህዝብ አደላችሁም የሚል መሰረት ላይ ነው የአሁኑ መንግስት የተቋቋመው። ይህም ደግሞ ውጤቱ ልክ አሁን ዶክተር ካሳው እንዳለው ማናችንንም የሚጠቅም አይደለም። በተለየ ኢትዮጵያ የኢትዮጵያ መንግስት ሀገሪቱን እንደ እንግዴ ልጅ እያዩ መቀጠላቸው በጣም የሚገርምና ለመረዳት የሚያቅት ነው። ጉዳቱ ሁላችንም ላይ ይደርሳል ስንል ኢትዮጵያን ያህል ትልቅ ሀገር እያለ እነሱ በተለየ አንዱን አካባቢ ብቻና እናበለጽጋለን ቢሉ ዘለቄታ የለውም። የኢትዮጵያ ሕዝብ አንድ ነው። አብሮ እስካሁን ድረስ ኖሯል። ሕዝቡም ተደበላልቋል። አንዳንድ ቦታ የተለያዩ ቋንቋዎች ብንሰማ ቋንቋዎቹ አፍአዊ ናቸው። በውስጡ ግን፣ ውስጣዊው ግን አንድ ሕዝብ ነው። ከብዙ ዘመን ጊዜ አብሮ የኖረ ከብዙ ዘመን ጊዜ አብሮ የተገዛ ሕዝብ በውስጡ ወዲያና ወዲህ ነጋዴዎች የተመላለሱበት ወታደሮች የተመላለሱበት ሀገር በዘር ሊከፋፈል አይችልም። ዘር የለም። ኢትዮጵያ ውስጥ ያለን የተለያዩ ቋንቋዎች ናቸው። በዚያ ላይ መስርተን ሀገሪቷን መከፋፈል እና ለመግዛት የመፈለግ ይመስለኛል እንጂ እውነት እነዚህ ሰዎች ሀገሪቷን እንደዚህ አድርገን አበላሽ ሰናት እንሄዳለን ብለው እምነት ያላቸውም አይመስለኝም። የአንቺው ታመጪው አንቺው ታሮጪው የሚባል ተረታ አለና ከዚያው ከተነሳበት ኢትዮጵያ እድገት የኢትዮጵያ መንግሥት ከተቋቋመበት ቦታ ወጥተው የኢትዮጵያ መንግሥትን አጥፍቶ መሄድ የሚሰማቸው አይመስለኝም። እንደው ስጠረጥረው ህዝቡም የሚቀበላቸው አይመስለኝም እና የማያስኬድ መንገድ ላይ ነው ያሉት። ያው በየቦታው እንግዲህ አሁን ግድያ ጀመሩ። ግድያ የጀመሩት ስልጣናቸውን ለመጠበቅ ብቻ ሳይሆን፣ አገሪቷንም ደግሞ በአንድነት እንጠብቃለን የማለት ስሜት ጭምር ነው። እንግዲህ ይህንን በግድያ ልናቆመው አንችልም። ዘመኑ ተለውጧል። ድሮ በሀይል መንግስት ይቋቋም ነበር። አሁን በህዝብ ፈቃድ ነው የሚቋቋመው። ህዝቡም ደግሞ ነቅቷል ሰምቷል እና አብረህ ኖር ቢሉት እንዲያው ያለ አንዳች ጭቅጭቅ የሚስማማና ሀገሪቷን በአንድነት የሚጠብቅ ነው የሚመስለን የሚመስለኝ እና እነዚህ ሰዎች የሚሰሩት ስራ ሁላችንም ያሰጋናል እና በእንደዚህ ያለ ሁኔታ ላይ ነው ያለ ነው። ቀደም ሲል በቋንቋ ላይ የተመሰረተ አስተዳደር የሚል ቃል ሲናገሩ አድምጫ አለሁ። ኢህአዴግ እንግዲህ ኢትዮጵያን በፌዴራል ስርአት ነው የምመራው ነው የሚለው እና አሁን አለ የሚባለው የፌዴራል ስርአት አላገለገለም ወደሚል መደመደም ያደርሰናል። ይሄ አነጋገሩ ፕሮፌሰር የታወቅ ነው እንጂ ያው እነሱ ራሳቸው በ በቋንቋ ብለው ነው እኮ የከፋፈሉት። ይሄ የአማራ ዘር ነው፣ ይሄ የኦሮሞ ነው አሉ። ትናንሾቹ ምን ያድርጓቸው እንግዲህ እናንተ እዚያው ስር ሆናቸው ተዳደሩ አሉ እንጂ በፊት የነበሩት አስራ አራት ጠቅላይ ግዛቶች በጣም ያማሩ ሊሻሻሉ የሚችሉ አስተዳደር የሚቋቋምባቸው ጠቅላይ ግዛቶች ነበሩ። እነዚያን ወደ ቢያስፈልግ ወደ ፌዴራል ለማስተላለፍ አለዚያም ደግሞ የቦታ የማዕከላዊ የቦታ አስተዳደር እዚያው ሊኖራቸው የሚችል ሁኔታ አድርጎ ወደፊት ለመግፋት የሚችል ነበረ። አሁን እኮ የሚጋጩ አድርገው ነው ያቋቋሙት እንጂ የአንድ ሕዝብ አድርገው አይደለም። አይታ የማታውቀው አስተዳደር ነው ኢትዮጵያን የገጠማትም ብለዋል። አንዳንድ ሰዎች ይሄንኑ ቃል በመጠቀም እንዲያውም ኢትዮጵያ ካሁን በኋላ አይታ ወደማታውቀው አደገኛ ሁኔታ ነው የምትለወጠው፣ የምትሸጋገረው የሚል ሀሳብ የሚሰጡ አሉ። ይስማማሉ ፕሮፌሰር? በዛው ይቀጥሉና። አዎ እስማማለሁ እንጂ እነሱ እኮ አሁን ያሰቡት ያሰቡት ማለት ነው። ህዝቡ ይቀበላቸው አይቀበላቸው ሌላ ነው። ግን ለረጅም ጊዜ በዜና ከደበደቡት እኛ ወደ ማለት ሊያዘነብል ይችላል እነሱና እኛ ማለት ወደ ማለት ሊያዘነብል ይችላል። እስካሁን አላለም። አንዳንድ ሰዎች ሲሉ ብንሰማም የኢትዮጵያ ሕዝብ አለ ብለን አንቀበለውም። ምንም አይነት ሰርቬይ ተወስዶ አያውቅም። ደግሞ ቢወሰድም ያለው ሕዝብ ወደ አንድነቱ እንደሚያመራ ምንም አይነት እኔ ጥርጣሬ የለኝም። ግን እነዚህ ሰዎች በቆዩ ቁጥር ይበታትኑታል። ያን ነው ዓላማቸውም የሚያሳየው። ወደ ዶክተር ካሳሁን ልሄድ። ቀደም ያሉትን ነጥቦች ግምት ውስጥ አስገብተው ዶክተር ካሳሁን የሚጨምሩትን ጨምረው አሁን ያለው ሁኔታ ኢትዮጵያም በእርግጥ እንደሚባለው ወደ መጥፎ ሁኔታ የሚወስዳት ነው፣ እንደ መፍትሔም አድርገው የሚናገሩትን እዚያው ላይ መጨመር ይችላሉ። እኔ በግሌ የራስ አስተዳደርን የጋራ አስተዳደርን ለመመስረት የፌዴራል ስርዓት በተለይም እንደኛ ሀገር በርካታ ባህሎች፣ በርካታ ብሔረሰቦች፣ በርካታ የአስተሳሰብና የእምነት ሁኔታዎች ላሉበት ሀገር በትክክል ስራ ላይ እስከዋለ ድረስ በመሰረተ ሀሳብ ደረጃ የተሻለ እና ጠቃሚ ነው ብዬ አምናለሁ። ፌዴራል ስርዓት ስለሆነ ብቻ በራሱ በተግባር ካልታገዘና በትክክል ስራ ላይ ካልዋለ ችግሮችን ይቀርፋል ብዬ አላምንም። በኢትዮጵያ ተጨባጭ ሁኔታ ቢያዩት ይሄ አሁን ያለው የኢህአደግ የፌዴራል ስርዓት እንዴት ይታያል? በአፈጻጸም ላይ ጉድለቶች ታይተውበታል። እነዚህ ጉድለቶች ደግሞ በየጊዜው እየተስተካከሉ እየታረሙ ባለመሄዳቸው የተነሳ አሁን የምንገኝባቸውን ሁኔታዎች ለመፍጠር ችሏል። ይሄ በትክክል ስራ ላይ ካለመዋሉ የተነሳ በአንዱ አካባቢ ሌላውን በሌላው አካባቢ አንዱን ኢላማ በማድረግ የሚደረጉ እንቅስቃሴዎች አሉ። በመሰረተ ሐሳብ ደረጃ የተቀመጡ ነገሮች ተውገርግረው ባልተገባ ሁኔታ ስራ ላይ ሲውሉ አሁን የምናየውን በአንዳንድ አካባቢ የሕዝቦችን መፈናቀል፣ የሕዝቦችን መጎሳቆል ያስከተሉበትን ሁኔታ እናያለን እና ይህንን ከመሰረቱ አይተው የማስተካከል አስፈላጊነት ከምንጊዜም በላይ ጎልቶ ይታያል። ለዚህም ከምልክቶቹ ከመጀመሪያው ጀምሮ መሰራት ነበረበት። በበቂ ሁኔታ ተሰርቷል ብዬ አላስብም። እንዲያውም ከዚህ አኳያ ይቅርታ ፕሮፌሰር ሊናገሩ ከሆነ እሺ። ራስ ገዝና ፌዴራል አስተዳደር ተመሳሳይ ናቸው እኮ የትኛውም ቢሆን ተቀባይነት አለው። ለኢትዮጵያም ደግሞ አስፈላጊ ነው፤ እያንዳንዱ ጠቅላይ ግዛት ራሱን እንዲያስተዳድር መፍቀድና አሁን የተከፈሉት ክልሎች ራሳቸውን ማስተዳደር ሁለቱ ተመሳሳይ ናቸው በመሰረቱ። ነገር ግን ይሄኛው አንዱን መጤ ያደርገዋል። ይሄ ያንተ ክፍል ነው ሲባል ይሄ መሬት ያንተ ነው ሲባል የሌሎቹ አይደለም ማለት ነው። ይሄኛው የኦሮሞ ክፍል ነው ሲባል እዚህ ውስጥ አማራ አያስፈልግም ማለት አይገባም ማለት ነው፣ መጤ ነው ማለት ነው፣ ከዚያ እንዲባረር የሚደረጋል። የምናየውም ይሄ ነው እኮ አሁን ሶማሌ አካባቢ ኦሮሞዎችን ማባረር፣ ከኦሮሞ አካባቢ አማሮችን ማባረር እኮ ከዚያ የመጣ ነው። አገሪቷን ከፋፍለው ሰጥተዋቸዋል እኮ ለማስተዳደር ብቻ ሳይሆን ለመግዛት ጭምርና ራሳቸው ለመጠቀም ጭምር። ይህ አይደለም የፌዴራል አስተሳሰብ ራስን እንዲያስ አካባቢው ራሱን እንዲያስተዳድር የሚደረግ ሀሳብ ነው እንጂ የግሌ ነው ይሄ መሬት የሚባልበት ሁኔታ የሚፈጠር አይደለም። የአሁኑ ግን ክልል ብለው ሲያመጡት ራሱ ክልል፣ አንተ ከዚህ ተከልለሃል ከዚህ ወዲህ የለህም ማለት ነው እና ይሄ ለሀገሪቱ ለሕዝቡ የሚያስቸግር ነው እንደ ልብ እንደ ኢትዮጵያዊነት ወዲያና ወዲህ ብሎ መኖር አይቻልም። በአሁኑ ሁኔታ ቅድም እንደ ተናገርኩት በመርህና በድርጊት መካከል ክፍተት አለ፣ ያፈጻጸም ጉድለት አለ። ለምሳሌ በህገ መንግስቱ ላይ አንድ አንቀጽ ሰላሳ ሁለት ይመስለኛል ማንኛውም ኢትዮጵያዊ በየትኛውም የኢትዮጵያ ክፍል ተዘዋውሮ መኖር መስራት ይችላል ይላል። ይሄ ምን ያህል ተግባር ላይ ውሏል። ይሄ በድርጊት ደረጃ ያልተጣሰም ወይም ዋናው ጉድለት እነዚህን ተከታትሎ በወቅቱ ለገቢ እርምት ያለመስጠት እና ያለማስተካከል ሁኔታ እየተከማቸ ሄዶ እዚህ ላይ ደርሷል እንጂ በህገ መንግስት ደረጃ ሁሉም በበቀለበት ክልል ተወስኖ ይኑር ይስራ፣ ሌላው ደግሞ እዛ ውስጥ ምንም ድርሻ የለውም የሚል ነገር የለም። ግን አፈጻጸሙን ስናይ እንደ ሌሎች መልካም ፕሮፌሰር። እሺ ይሄ ክልል ያንተ ነው ተብሎ ከተሰጠ በኋላ የራሱንና መጤውን መለየት አያቅተውም። የተቋቋመው እኮ ህገ መንግስቱ ራሱ ነው ያስቸገረው። መቃወም ያለብን ራሱን ህገ መንግስቱን ጭምር ነው። ዶክተር ተካሳ አሁን የሚቀጥሉት ካለ እችላለሁ ጥያቄ ላቀርብ እችላለሁ። እኔም በዚህ ሁኔታ ሀገሪቱ ትቀጥላለች ወይ መቀጠል አትችልም የሚባል እንደው ምስሉ ላይ ትንሽ ልጨምርለ ትንሽ አክዬ ልጨምርለት በዚህ አይነት መቀጠል አትችልም ብቻ ሳይሆን ኢህአዴግ እንደውም አልቆለታል ከአሁን በኋላ ሌላ መፍትሄ ነው መፈለግ ያለበት የሚል ድምዳሜ ላይ ደረሱም አሉ። በመጀመሪያ ደረጃ ሀገሪቱ እንድትቀጥል ወይም እንዳትቀጥል ማድረግ የምንችለው እያንዳንዳችን፣ ሁላችንም የሀገሪቱ ዜጎች የትም ያለ ነው የትም በምናደርገው ነገር ነው ወደ ምስቅልቅል እንዳይከብጡ ወደ መፍረስ እንዳይወስዱ በጋራ መከላከል መቻል ያለብን ሁላችንም ነን ይመስለኛል መንግስትንም ጨምሮ ኢህአዴግ አልቆለታል አው አንዳንድ ችግሮች ጎላ ያሉ ችግሮች በፖለቲካ ስርዓቱ ላይ ተደቅነዋል ግን አንድ የፖለቲካ ስርዓት በራሱ ሊፈርስ የሚችልባቸው ሁኔታዎች አሉ ይኸው ያሉበትን ጉድለቶች በጊዜ ካላስተካከለ እያረመ ካልሄደ ሌሎችንም እያሳተፈ ወደ ተሻለ መንገድ ካልገባ የሚፈርስበት ሁኔታ ይኖራል። በእኔ ግምት አሁንም እድሎች ያሉ ይመስለኛል አንዳንድ ሁኔታዎችን አስተካክሎ ሌሎችንም በስፋት አሳትፎ ከፍተኛ የሆኑ አንድ የፖለቲካ ስርዓት ሊፈርስ የሚችልበት ሁኔታ አለ ብለዋል። አሁን የኢትዮጵያን የፖለቲካ ስርዓት በቅርብ እርስዎ ይከታተላሉ ከማንም ሰው በተሻለና አሁን ያለበት የፖለቲካ ስርዓት ለኢህአደግ ምን ይመስላል ወይ መጨረሻ እንዳሉት ሊስተካከል የሚችልበት እድል አለ ብለን እንደምድም? ከፍተኛ ችግር አለ። ነገር ግን ሙሉ በሙሉ እድሎች ተሟጠው አልገዋል ብዬ አልገመትም። መቀራጅ ጊዜም ማስተካከል ፕሮፌሰር፣ የሚቀጥለውን ሁኔታ ምንድን ነው ስንል፣ ሁለት መንገድ ነው የሚታየኝ። አንደኛ እኛ እስካሁን ድረስ በመሰለን አስተዳድረናል። ፓርቲዎች የሚቀጥለውን መንግስት ለመውሰድ ተዘጋጁ ብሎ ነጻ የሆነ የምርጫ ኮሚቴ አቋቁሞ ያሉት ፓርቲዎች ተወዳድረው ያሸነፈው መውሰድ ይችላል። ይህንም ቢያደርግ ያለፈውን ስህተቱን የሚያስታውስበት የለም፣ እንዲያውም ሀውልት ሊቆምለት ይችላል። ይህን ካላደረገ ግን ህዝቡ ራሱ እየገፋ ከመጣ በየቦታው ያሉት የሚቃወሙት በየበኩላቸው ተዘጋጅተው መሀላቸው የጎበዝ አለቃ እያቋቋሙ ህዝቡን በሰላም ወደሚቀጥለው መንግስት እንዲተላለፍ መቆጣጠርና መምከር፣ መነጋገር የሚችሉበት ሁኔታ መፈጠር አለበት። ከኢህአዴግ ጋር አብሮ መስራትን እንደ መፍትሄ የሚያቀርቡ አሉ። ሌሎቹ ደግሞ ከኢህአዴግ ጋር አብሮ መስራት አይቻልም፣ እንኳን አብሮ መስራት ቁጭ ብሎ መዋየት አይቻልም ይላሉ። ይሄን ሁኔታ እንዴት ታዩታላችሁ? ኢህአዴግን ያገለለ አቅጣጫ የመከተሉ ነገር በጣም ፈታኝና አስቸጋሪ የሚሆን ይመስለኛል። ፕሮፌሰር ጌታቸውን እንደተናገሩት የተለያዩ አማራጮችና አስተሳሰቦች ያላቸው የፖለቲካ ኃይሎችን ኢህአዴግንም ጨምሮ የሚያሳትፍና ውድድር የሚደረግበት ሁኔታ ቢፈጠር አንዱን እኛ ነገር ሊወጣው ሰዎች ፕሮፌሰር ጌታቸው እኔ የምለው አሁኑ መንግስት ጋር አብሮ መስራት ይቻላል፣ አዲስ መንግስት ማቋቋም ይቻላል ማለት ሳይሆን፣ ይወዳደርና ይህም መንግስት ካሸነፈ እንቀበለዋለን። ግን ትክክለኛ ውድድር ይፈጸም፣ አስመራጭ ኮሚቴው ነጻ ይሁን፣ ዳኞቹ ነጻ ይሁኑ። የፖለቲካ ድርጅቶች ይወዳደሩ። ያሸነፈው ባለፈው ጊዜ መጀመሪያ መቼ ነው? ዘጠና ሰባት ምርጫ ላይ እንደተደረገው የአይነት ምርጫ ይደረግና ያሸነፈ ያስተዳድር። የአሁኑ ድርጅ መንግስትም ሊሆን ይችላል፣ ሌላም ፓርቲ ሊያሸንፍ ይችላል። ጣምራ ፓርቲዎች፣ ትናንሽ ፓርቲዎች አብረው ተስማምተው ያሸነፉት አንድ መንግስት ሊያቋቁሙ ይችላሉ። ግን እነሱ ይሄንን ያዩት አልመሰለኝም። መውደቂያቸውን የሚያስተካክሉ ይመስለኛል። ምናልባትም ደግሞ የጥንት ሕዝብ ስለሆነ ወታደሮቹም ውስጥ ያሉት ይሄ ነገር እኮ ወዴት ነው የሚያዘም- የሚያዘመው ወዴት ነው የሚሄደው ብለው የሚቆጩና መንግስቱን የሚይዙና የወደፊቱን አስተዳደር የሚቀይሱ ሊኖሩ ይችላሉ። በጣም አመሰግናለሁ። ለማጠቃለያ አንዳንድ ደቂቃ ፈቅዳለሁ። ዶክተር ካሳው መጀመር ይችላል። ቅድም እንደጀመሩት አሁንም ማጠቃለያውን ይጀምሩ። የመደራደርና የመወያየት ድልና አጋጣሚዎች በጠባብ ጊዜ ውስጥ ሊኖሩ የሚችሉ ይመስለኛል። እውነታዎች አፍጥጠው በሚመጡበት ጊዜ በቀድሞ አስተሳሰብ መቀጠል ላይቻል ይችላል። የደርግን መንግስት ብናየው ሆኖ ነበረው ከገሌ ጋር እንጂ ከገሌ ጋር አልደራደርም፣ ከገሌ ጋር እንጂ ከገሌ ጋር አልደራደርም እያለ መጨረሻ ላይ ሙከራ በሚያደርግበት ጊዜ እድሉ አምልጦት ቆይቷል። ይሄ ሁኔታ ደግሞ ላይጠቀም ይችላል ብዬ እገምታለሁ። ፕሮፌሰር ጌታቸው ያጠቃሉልኝ። እንግዲህ ለእነዚህ ሰዎች ልቡን አይስጣቸውና የሚቀጥለውን ዴሞክራሲ ለማቋቋም ቢጥሩ የኔ ምኞት ነው። ይሆናል ብዬ ግን አላምንም። የጨቋኝ መንግስት ሁልጊዜም ይወድቃል እንጂ ወደ ሌላው መንግስት በቀጥታ ስልጣኑን አያሸጋግርም። ግን በጠቅላላ የኢትዮጵያ ህዝብ ይበታተናል የሚል እምነት የለኝም። ከደቡብ ጀምሮ እስከ ላይ ድረስ አንዳንድ ሀሳቦች በዚህ መልክ እንተዳደር የሚሉ ይኖራሉ፣ እንጂ በኢትዮጵያ አንድነት ላይ በአንድነት ለመኖር ፍላጎት የላቸውም የሚል እምነት የለኝም። ከዳር እስከ ዳር የኢትዮጵያ ሕዝብ አንድ ነው። ረጅም ዘመን ያለው ነው። ጥፋትም ቢደረግ አብሮን አጥፍተናል። ደግ ነገር ቢደረግ ደግ ነገር ሰርተናል። ይሄንን ህዝቡ ያውቃል። በዚህ ሁኔታ ወደፊት ይቀጥል ይመስለኛል። መልካም ነው። እንግዲህ ጆሮ ያለው ይስማ ነው። በጣም አመሰግናለሁ ፕሮፌሰር ጌታቸው ኃይሌ ከኒውዮርክ ከዚህ ከዩናይትድ ስቴትስ፣ ዶክተር ካሳሁን ከአዲስ አበባ ዩኒቨርሲቲ፣ በጣም አመሰግናለሁ። እግዚአብሔር ስጥልኝ ስለ ጊዜያቸው። የምሽቱን የአገር ጉዳይ ነበር አድማጮች የተከታተላችሁት ፕሮፌሰር ጌታቸው ኃይሌንና ፕሮፌሰር ካሳሁን ብርሃኑን እናመሰግናለን። አድማጮች የዛሬውን በዚሁ ልናበቃ ነው። የቀረን ነገር ካለ ለእናንተ የምናስተላለፈው ማሳሰቢያ ነው። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። ይህ ዜማ እስከ ማጠቃለያ ዜናው ያዳርሳችሁ። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የሳውዲ አረቢያ ጦር ሰራዊት በንጉሥ ሀሊድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረ ከየመን የተተኮሰ ሚሳኤል አየር ላይ እንዳለ መቅለቡን የመንግሥቱ መገናኛ ብዙሃን ዘግቧል። በየመን ያሉ በኢራን የሚታገዙ የሁቲ ሽምቅ ተዋጊዎች ለጥቃቱ ኃላፊነት ወስደዋል። በሌላ የአካባቢው ዜና ሳውዲ አረቢያ አንድ ታዋቂ ቢሊዮኔርን ጨምሮ አስራ አንድ ንጉሳውያን ቤተሰብ ይዛ በቁጥጥር ሥር አውላለች። ከታሰሩት መካከል በርካታ የወቅቱና የቀድሞ ሚኒስትሮችም ይገኙበታል ተብሏል። ሳውዲ ይህን እርምጃ የወሰደችው ወጣቱ አልጋውራሽ ሞሐመድ ሳልማን ሥልጣናቸውን ለማደላደል እየወሰዱ ካለው ጠንካራ እርምጃ ጋር በተያያዘ መሆኑ ተዘግቧል። የሳውዲ ንጉሥ ሳልማን የብሔራዊ ዘቡን ዋና ሹም ልዑል ሚቴ ቢን አብዱላንም በሌላ ተክተዋል። ንብረትነቱ የሳውዲ አረቢያ የሆነው አልአራቢያ ጋዜጣ በትላንት ዘገባው በደርዘኖች የሚቆጠሩ ልዑላንና የቀድሞ ሚኒስትሮች አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ በቁጥጥር ስር ውለዋል ብሏል። የጸረ ሙስና ዘመቻው የሚመራው በአሁኑ ወቅት በሀገሪቱ ጠንካራ ሰው ናቸው በሚባሉት በልዑል አልጋውራሹ በመሐመድ ሳልማን ነው። ከዚሁ ጋር በተያያዘ ዘ ኒውዮርክ ታይምስ ጋዜጣ ከታሰሩት መካከል ታዋቂ ቢሊዮነሩ መሐመድ አላሙዲን ይገኙበታል ሲል ዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በጃፓን ጉብኝታቸው ወቅት ዮኮታ የአየር ጦር ሰፈር ለሚገኙ የአሜሪካ ወታደሮች ሲናገሩ የትኛውም አምባገነን መሪ ወይም መንግስት የዩናይትድ ስቴትስን ቁርጠኝነት ዝቅ አድርጎ ማየት አይችልም ብለዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመድበኛው ስርጭት መልሰን እስከምንገናኝ ከፕሮግራማችን አቀናባሪ ንጉሱ ታምሬ ጋር፣ ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናብታለን። ሰላም፣ በደህና